ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ መሰናዶዎቻችን መካከል እንደገና ደግሞ ማንንም ታምኛ አይደለም ሰው ቆሎም ፍቅር ካለ ቆሎም በልቶ ያድራል። ፍቅር ከምግብ ከምንም በላይ ነው። በተለያዩ ግጭቶችና ጦርነቶች ምክንያት ዜጎች እየተፈናቀሉ ባሉባት ኢትዮጵያ ሰዎች እርስ በርስ የመረዳዳት ጥረታቸውን ቀጥለዋል። ወደ ባህር ዳር አቅንተን አንድ ማሳያ እናጋራችኋለን። የኤሌክትሪክ ባገኝበት ጊዜ በጣም አጭር ማውትን ነው እኔ የሚያስፈልገኝ የኤሌክትሪክ ሽፋን ሰዓት ከፍተኛ ስለነበረ እሱን ችግሬን ለመቅረፍ የሞከርኳቸው ሙከራዎች ናቸው። ወደ ፈጠረውን ገባ የፈጠራ ባለሙያው መሳፍንት አለበልን የሰማ ነው። የብዙ አርሶ አደሮች ተስፋ እየሆነ የመጣ ወጣት ነው። ቆየት ብለን ሙሉ ሀሳቡን እናዳምጣለን። እኒህና ሌሎች ጥንቅሮች የተካተቱበትን መሰናዶ ሀብታሙ ሲዩም እመራለሁ፣ ንጉሡ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። የተባበሩት መንግስታት ድርጅት ኢትዮጵያ ከሀገር እንዲወጡ ያዘዘቻቸው ባለስልጣናት ከሀገር ለቀዋል አለ። የመንግስታቱ ድርጅት ቃል አቀባይ የሆኑት ፋርሃን ሀቅ ባለስልጣናቱ ለደህንነታቸው ሲባል ከሀገር እንዲወጡ ተደርጓል ብለዋል። ቃል አቀባዩ ከሪፖርተሮች በተጨማሪ ለቀረቡላቸው ጥያቄዎች ቅድሚያ የምንሰጠው ስለ ሰራተኞቻችን ደህንነት ነው። ይህን ማድረግ ካልቻለን ደግሞ ሌሎች እርምጃዎችን እንወስዳለን ብለዋል። ባለፈው ሐሙስ ኢትዮጵያ የፌዴራል መንግስት ባለስልጣናቱ በሰባ ሁለት ሰዓታት ጊዜ ውስጥ ከሀገር ለቀው እንዲወጡ ያዘዘ ሲሆን ለዚህም በሀገር ውስጥ ጉዳይ በመግባትና ለትግራይ ኃይሎች የቴሌኮሙኒኬሽን መሳሪያዎችን ያቀርባሉ የሚል ክስ አቅርቧል። ይህን ተከትሎ ሀሙስ እለት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ መደንገጣቸውን ያስታወቁ ሲሆን አርብ እለትም ከጠቅላይ ሚኒስትር አብይ አህመድ ጋር የስልክ ንግግር አድርገዋል። የተባበሩት መንግስታት ድርጅት ኢትዮጵያ የመንግስታቱን ባለስልጣናት የማባረር ህጋዊ መብት የላትም። የተባበሩት መንግስታት ድርጅት ሰራተኞች በድርጅቱ ቻርተር መሰረትም የተጠበቁ ናቸው። ይህን መሰል እርምጃ ችም በሀገራት መካከል የሚደረግ ነው ብሏል። የድርጅቱ ቃል አቀባይ ሀቅ በበኩላቸው የሰራተኞቻችን ሙያቸውን የሚያከብሩ ገለልተኛና ሁሉን በእኩል የሚያዩ መሆናቸውን እናምናለን ብሏል። እዚህ ጉዳይ ላይ ባለፈው አርብ የተባበሩት መንግስታት ድርጅት ዲፕሎማቶች የተሰባሰቡ ሲሆን በዚህ ሳምንትም በድጋሚ እንደሚመክሩበት ታውቋል። በሌላ የመንግስታቱ ድርጅት ዜና ደግሞ የተባበሩት መንግስታት ድርጅት ምርመራ ሰኞ ዕለት ባወጣው ሪፖርት እንደ አውሮፓውያን አቆጣጠር ከ2016 ዓ.ም ጀምሮ በሊቢያ ህጻናት ወታደሮችን ማሰለፍን ጨምሮ በሰብአዊነት ላይ ወንጀሎች ተፈጽመዋል ሲል አስታውቋል። በሊቢያ የተባበሩት መንግስታት ድርጅት የመብቶች ምክር ቤት በተቋቋመ ገለልተኛ አጣሪ ተልዕኮ ወደ አውሮፓ ለመጓዝ የሚመጡ ስደተኞች በማጎሪያ ማዕከሎች ውስጥና በህገወጥ የሰዎች አዘዋዋሪዎች በደልና እጅግ አስጠቃቂ የሆነ እንግልት ይደርስባቸዋል ብላል። በስደተኞች ላይ በእስር ቤት ውስጥ የሚደርሱ በደሎች በሰብአዊነት ላይ የሚደርሱ በመሆናቸው በሊቢያ የጦር ወንጀሎች ተፈጽመዋል የሚያስብሉ ምክንያታዊ መሰረቶች አሉ ሲል ተልዕኮ በሪፖርቱ ላይ አስቀምጧል። ሪፖርቱ ህጻናቱ በቀጥታ እጅግ አስከፊ በሆኑ ብጥብጦች እንዲካፈሉ ማድረግና ታዋቂ የሆኑ ሴቶችን ማጥፋትና መግደል የመሳሰሉ ድርጊቶችም እንደሚፈጸሙ ተዘርዝሮበታል። የቦኮ ሀራም ታጣቂዎች በሰሜን ማዕከላዊ ናይጄሪያ ለነዋሪዎች ገንዘብ እየሰጡና በተዋጊነት እየመለመሉ በርካታ ስፍራዎችን እየተቆጣጠሩ መሆኑን የአካባቢው ባለስልጣናት እና የክፍለ ሀገሩ የማስታወቂያ ኮሚሽን መናገራቸውን ሮይተርስ ዘገበ። የጦር ሰራዊቱ በጸረ ሽምቅ ተዋጊ እንቅስቃሴው ስኬት እያስመዘገበ መሆኑንም ሲናገር ቆይቷል። ይሁንና በብዛት በሰሜን ምስራቅ ናይጄሪያ የሚንቀሳቀሰው ቦኮ ሀራም ከዋና ከተማዋ ጋር በሚዋሰኑ አካባቢዎች መስፋፋቱ አሳሳቢ መሆኑም ተገልጿል። ሲሮሮ በሚ ባለው የሰሜን ናይጄሪያ ክፍለ ግዛት አካባቢ አስተዳደር በሰጡት ቃል በአሁኑ ወቅት ታጣቂ ቡድን ቢያንስ ስምንቱ ቀበሌዎች ውስጥ እንደገባ መናገራቸውን ትላንት ሮይተርስ ዘግቧል። በመጨረሻም ወደ ዩናይትድ ስቴትስ እንሻገር። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ትላንት ሰኞ የሪፐብሊካን ሕግ አውጪዎች ዴሞክራቶች የሀገሪቱን የብድር ስልጣን እንዳይጨምሩ አግደው ሀገሪቱን ከሁለት ሳምንታት በኋላ የጥሬ ገንዘብ እጥረት እንዲያጋጥማት እያደረጉ ነው ሲሉ በብርቱ ተቹ። ፕሬዚዳንት ጆ ባይደን ትላንት በዋይት ሀውስ ባደረጉት ጋዜጣዊ መግለጫ ላይ ለሪፐብሊካኖች ገለል በሉ፣ ሀገሪቱን ማዳን ካልፈለጋችሁ እንዳታጠፏት ገለል በሉ ሲሉ ተናግረዋል። አድማጮች ለሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከማክሰኞ ምሽት የቀሪ ጋቢና ቪኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደን ገረመውን እናመሰግናለን። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀደመው መሰናዶ እንሻገር። የተባበሩት መንግስታት ድርጅት ኢትዮጵያ ከሀገር እንዲወጡ ያዘዘቻቸው ባለስልጣናት ከሀገር ለቀዋል አለ የመንግስታቱ ድርጅት ቃል አቀባይ የሆኑት ፋርሃን ሀቅ ባለስልጣናቱ ለደህንነታቸው ሲባል ከሀገር እንዲወጡ ተደርጓል ብለዋል። ቃል አቀባዩ ከሪፖርተሮች በተጨማሪ ለቀረቡላቸው ጥያቄዎች ቅድሚያ የምንሰጠው ስለ ሰራተኞቻችን ደህንነት ነው። ይህን ማድረግ ካልቻለን ደግሞ ሌሎች እርምጃዎችን እንወስዳለን ብለዋል። ባለፈው ኢትዮጵያ የፌዴራል መንግስት ባለስልጣናቱ በሰባ ሁለት ሰዓታት ጊዜ ውስጥ ከሀገር ለቀው ሲወጡ ያዘዘ ሲሆን ለዚህም በሀገር ውስጥ ጉዳይ በመግባትና ለትግራይ ኃይሎች የቴሌኮሚኒኬሽን መሳሪያዎችን ያቀርባሉ የሚል ክስ አቅርቧል። ይህን ተከትሎ ሀሙስ እለት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረሽ መደንገጣቸውን ያስታወቁ ሲሆን አርብ እለትም ከጠቅላይ ሚኒስትር አብይ አህመድ ጋር የስልክ ንግግር አድርገዋል። የተባበሩት መንግስታት ድርጅት ኢትዮጵያ የመንግስታቱን ባለስልጣናት የማባረር ህጋዊ መብት የላትም። የተባበሩት መንግስታት ድርጅት ሰራተኞች በድርጅቱ ቻርተር መሰረትም ቀደም ብሎ ለተፈጠረው የቴክኒክ ችግር በእጅጉ ይቅርታ እንጠይቃለን። ወደ መጀመሪያው መሰናዶ እንሻገራለን። ኢትዮጵያ ውስጥ ጦርነትን ካስተናገዱ ስፍራዎች አንዷ በአማራ ክልል የሚገኙ የዋግምራ ብሔረሰብ አስተዳደር ዞን ነው። ዞኑን ለቀው የተሰደዱ በርካታ ነዋሪዎች ተጠልሎባቸው ከተሞች አንዷ ባህር ዳር ናት። በዚች ከተማ ነዋሪ የሆኑ በመኖሪያ ቤታቸው አስራ ሰባት ተፈናቃዮችን እያስተናገዱ ያሉ አንድ ግለሰብን አስቴር ምስጋናው በመቀጥል ታስታውቀናለች። በባህር ዳር ከተማ ነዋሪ የሆኑት ወይዘሮ ሂሩት ተገኔ በመኖሪያ ቤታቸው ከዋግምራ ዞን ተፈናቅለው የመጡ አስራ ሰባት ሰዎችን እያስተናገዱ ነው። መስከረም ሁለት ሶስት አራት እያሉ የገቡት ወደ ሰላሳ ሰው ነበሩ ከዛ ወደ አራት ሰው መጀመሪያ አዲስ አበባ ሂደን እንደገና አሁንም አራት ሰው ከዛ ሁለት ሰው ሁለት ሰው እያሉ ወደ አስር አስራ አንድ ሰው የሚሆኑ ወደ አዲስ አበባ ሄደዋል። በሂደት ማለት ነው። አሁን ግን እዚህ ቤት የሚኖሩ አስራ ሰባት ሰዎች ናቸው። ወይዘሮ ሂሩት ቤት ንብረታቸውን በድንገት ጥለው የመጡ ተፈናቃዮችን በቤታቸው ቢያስጠልሉ ማህበረሰቡ በየቀኑ የሚያመጣው ድጋፍ እንዳስገረማቸው ይናገራሉ። የመንግስት ሰራተኛ ነው፣ ለዛም ጸሐፊ ነኝ። እንደገና ደግሞ ማንንም ታምኛለ። ሰው ቆሎም፣ ፍቅር ካለ ቆሎም በልቶ ያደራል። ፍቅር ከምግብ ከምንም በላይ ነው። ማህበረሰቡ፣ ጓደኞቼ፣ ጎረቤቶች እረድተውናል። ሰው ማለት ይሄ ነው። እነሱ ከተሰጣቸው ነገር እንኳን ውጭ ላሉ ወገኖቻቸው ለከሌ ምናምን ብለው ቆርሰው ይሰጣሉ። እኔ ይሄን ነው የማውቀው። ፍቅር ማለት ይሄ ነው። በቃ ለሰው የሰጠ ለነቤር ያበደረ ነው የምለው እኔ እና ቢሰጥ መልካም ይሄ ጊዜ ያልፋል የማያልፍ ነገር የለም እኛ በምድር ስንመጣ እራቁታችን ነው የመጣ ነው መጠለያ እንድንጠለልበት እንጂ ይሄ ቤት የሁሉ ሰው ቤት ነው እኛ እንስራው እንጂ የሁሉ ሰው ስንሄድ ጥለነው ነው የምንሄደው መጨመር ምናምን አሁን ሰርቪሱ ይከራይ ነበር እኛ ግን ለምን እንትን እንዳልነው አናቅም በመቶ እንዳውም እንከራየው ምናምን ሲሉ አይተውት እንደዚህ ነው። ያ ሰርቪስ በገቢ ቢያመጣ ከወገን ከሰው አይበልጥም። ይህ ጊዜ ደግሞ ያልፋል። እነዚህ ሕፃናቶች እንኳን አድገው ከኛ ምን ይማራሉ። ነገ ደግሞ እነሱም ከዚህ የተማሩትን ነገር ማካፈል ይለምዳሉ፣ ፍቅር ይለምዳሉ። እነሱ ደግሞ ከዚህ የበለጠ እኔ ትንሿን ነገር ነው ያደረጉት። ከ21 ቀን በፊት ከዋግምራዙ ሶስት ቀናትን በእግራቸው ተጉዘው ከመጡ ተፈናቃዮች አንዱ አቶ መስፍን ብርሃነ መስቀል ዘመድ ብለው ቢመጡም የማያውቁት የባህር ዳር ከተማ ነዋሪ በሙሉ ዘመዳቸው መሆኑን እንደተረዱ ይናገራሉ። ተፈናቅለን ስንመጣ ባህር ዳር ላይ ያየነው ነገር በጣም ደስ የሚሉ ጫማ እንኳን ለመግዛት ተፈናቃይ ስለው በገዛው ነው የሚሸጥል ብሎ እስከዚህ ድረስ ማሰብ አንድ ጓደኛዬ ኪራይ ቤት ሆኖ ከተከራየበት ግቢ ውስጥ እሷም ተከራይ ሆና ኪራይ ከፈለችለት። ይሄ በጣም የሚያስደስት ነው። ስንመጣ ከሰቆጣ ምንም እንኳን የምንተዋወቅ ብንሆንም እዚህ ጋር ደግሞ አንድ ቤተሰብ ሆነን ነው። መገሌ በልቷል ያበላም፣ ገሌ ጠጥቷል ያልጠጣም። ይሄንን መተሳሰብ አዲስ ፍቅር የመሰረተልን የባህር ዳርን ሰውን በረከቱን ያትረፍርበት ነው ምለው እዚህ ራሱ እኛ ከኛ እኮ ተርፎ ሄዷል። እዚህ ግቢ ውስጥ ጎረቤቶቻቸው የነ ፍሬ ጎረቤቶች የነ ሂሩቴ ጎረቤቶች በሙሉ እንጀራ እየተሸከሙ ልክ እኛ አሁን እድር እንደሚካሄደው በለቅሶ በሀዘን ጊዜ እንደሚወሰደው አይነት ነው የሆነብኝ ይሸከማሉ ይመጣሉ፣ ይሸከማሉ ይመጣሉ። እኛ ከምንበላው ያክል ተርፎ መጠለያ ላሉት እንኳን ወስደናል። ይሄ ረሀብ ውስጥ እንኳን አይደለንም። ቤታችንን እስከሚያስረሳ ድረስ ነው። ትቡስታችንን እስከምንረሳ ድረስ ነው። አካባቢው ጎረቤቱ በሙሉ በቃ ወጥ ሰርተው እንጀራ ይዘው ተሸክሞ ይመጣሉ። ከአቅማችን በላይ ሆኖ ደግሞ እንደኛው የተፈናቀሉ ናቸው ብለን በባጃጅ ወስደን እስከመስጠት ደ እና፣ በጣም ደስ የሚል አቀባበል ያለው ህብረተሰብ ነው ያገኘነው። መንግስታችን ወደ ቤት የምንመለስበት አጭር ጊዜ የምቻችን ሰርተን የምንለወጥበት ሰርተን በጣም የሚያሳዝ ነው። መስራት የሚችልች መስራት የሚችል አይኖሩም። ተቆርቶ መቆጭ ስል ያሳዝናል። እርግጥ መንግስት ላይ ከምረን የምንተለው አይደለም። የወቅቱ ችግር ነው። አቶ መስፍን ብርሃነ መስቀል የባህር ዳር ከተማ ነዋሪ መጠጊያ ከሌላ ቢሆናቸው እዛው ግምራ የቀሩ ቤተሰቦቻቸውን ሲያስታውሱ ግን ስሜታቸው እንደሚረበሽ ይናገራሉ። ይሄንን ላስተላልፍ ፈልጋለሁ። ፍቅር የሆነ ህዝብ ነው ጥለን የመጣ ነው። ፍቅር የሆነ አባት እናቶች ናቸው ጥለን የመጣ ነው። ደካማ አቅም ደካማዎች ናቸው ጥለናቸው የመጣ ነው። ይሄ ጊዜ አልፎ ነገ ጧት እኮ እንገናኛለን። በዘመን መለወጫ ላይ ነው፣ ዱለት በመጣራሪያ ገሰአት ላይ ነው። በር በራችን ቤታችን ዘግተን የወጣ ነው። ይሄ ጊዜ አልፎ ደግሞ እንገናኛለን። የዋግ ህዝብ በሙሉ አትከፉ በይል ይህንን ቃል አስተላልፋለሁ። ወይዘሮ ሄሩት በመጨረሻ ጊዜ የሚያመጣው አይታወቅምና ማህበረሰቡ እርስ በርስ ይደጋገፍ ሲሉ ምክራቸውን ለግሰዋል። ቤት ኪራይ የሚጨምሩ ሰዎች ይህ ቀን ያልፋል፣ እነሱም እኮ ሳይበሉት ሊሄዱ ይችላሉ። ማን ያቀል ሸቀጥ ምን ይህ ስግብግብ ነው። ህፃናታን ግን ከዚህ ሁሉ ውጥንቅጥ ውጭ ነው፣ በግቢው እንዲህ እንደልቡ ይቦርቃል። ተከታታይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አስቴር ምስጋናውን ለቀደሙ ዘገባ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። ከኢትዮጵያ በማደጉ የተወሰደች የ12 ዓመት ህፃን ከአሜሪካዊቷ እናቷ ጋር በመሆን በኢትዮጵያ ያሉ ህፃናት የማንበብና መጽሐፍ ክሎታቸው እንዲያዳብሩ የሚያስችሉ መጽሐፍትን እየጻፉና በነጻ ለማዳረስም እየሰሩ ይገኛሉ። ሰፊ ልብ ትልቅ ዕልም ብለው ባቋቋሙ ድርጅት አማካኝነት እስካሁን በአማርኛ፣ ትግርኛ ኦሮምኛና ሶማሊኛ የተጻፉ አዳዲስ ታሪክ ያላቸው ከመቶ ሺህ በላይ መጽሐፍትን በተለያዩ የሀገሪቱ ክፍሎች እያዳረሱ ይገኛሉ። ስመኝሽ የቆየ ሙሉ ጉዳዩን ትነግረናለች። በዩናይትድ ስቴትስ ሲያትል ከተማ ነዋሪ የሆነችው አሜሪካዊቷ ኤልኖር አንጀሊተስ በወጣትነታቸው ከኢንዶኔዥያ እና ከኔዘርላንድ በርደት ወደ አሜሪካ ከመጡ ወላጆቿን የተወለደችው፣ ባለቤቷም እንዲሁ ለከፍተኛ ትምህርት ወደ አሜሪካ የመጣ ግሪካዊ ሲሆን ቺካጎ ውስጥ ተዋውቀው ከተጋቡ በኋላ ካፈሯቸው ሁለት ወንዶች ልጆች በተጨማሪ የስድስት ወር ሕፃን ሆና ከኢትዮጵያ በማደጉ የወሰዷት የአስራ ሁለት ዓመት ልጅ አለቻቸው። ሌላ አንጀሊተስ ሌላን ለመጀመሪያ ጊዜ ተዋውቅናት የስድስት ወር ሕፃን እያለች አዲስ አበባ ላይ ነው። እኔና ባለቤቴ አብረን ነበርን እና በጣም ደስ የሚል ስሜት ነበረው በተለይ ባለቤቴ ሁለቱ ልጆች ተወልደው ሲያቅፋቸውና ና እንኳን ደስ አለ ሲሉት የተሰማው ስሜት ነበር የተሰማው። የስደተኝነትን ህይወት በየግላቸው የሚያውቁት ኤልኖር ና ባለቤቷ ሌላ ስለ ሀገሯ እንድታውቅ ወደ ኢትዮጵያ ወሰዷት። ገና የሶስት አመት ልጅ እያለች ነበር። ይህን የመጀመሪያ ጉዞዋን ባታስታውሰውም ሌላ ከእናቷ ጋር በተደጋጋሚ ወደ ኢትዮጵያ ያደረገቻቸውን ጉዞዎች በጽሁፍ ታሰፍር ነበር። It was always really awesome to remember writing the memories of the, being able to put those memories onto the pages and sharing them with everyone Miss around. እነዚህ ጉዞዎች ናቸው ዛሬ በርካታ የኢትዮጵያ ህጻናትን ማንበብና መጻፍ የሚያበረታቱ ስነ ምግባርን የሚያነጹና በኢትዮጵያ መሰረታዊ ትምህርትን የሚያስፋፉ መጽሐፍት መነሻ የሆኑት እናትና ልጅ ሰፊ ልብ ትልቅ ህልም በሚል ባቋቋሙት ድርጅት በተለያዩ የኢትዮጵያ ቋንቋዎች የተጻፉ የህጻናት መጽሐፍትን በነጻ እንደሚያሰራጩ ኤልኖር ትናገራለች It struck me that how is a child going to learn to love to read and see reading as a tool to their future if they don't get to practice with books that draw but them in a ይህ አሜሪካ፣ አውሮፓ ውስጥ የማይታሰብ ነው። ጎንደር ውስጥ ላይብራሪ አሳድሰን መጽሐፍቶችን ስንፈልግ አንድ አምስት መጽሐፍ ወዳሳተመ የጀርመን ድርጅት ጠቆሙኝ። ያ ነው ምን ያክል የመጽሐፍ ችግር እንዳለ ያመላከተኝ። ስለዚህ አላማችን ይህንን ክፍተት መሙላት ነው። አዳዲስ ታሪክ ያላቸው በኢትዮጵያ የተለያዩ ቋንቋዎች የተጻፉ ሁለት መቶ መጽሐፍቶችን ለማሳተም የሚጥር ሌላ ድርጅት እስካሁን አላውቅም። በሁለት ቋንቋዎች ስለሚጻፉ ልጆች የእንግሊዝኛ ችሎታቸውንም ያሻሽላሉ። ዋናው ዓላማችን ግን አንድ ላይብረሪ መሙላት የሚችል መጽሐፍቶችን ማዘጋጀት ነው። ድርጅታቸውን ባቋቋሙ በአራት ዓመት ጊዜ ውስጥ ኤልኖርና ሌላ አንድ መቶ አምስት ሺህ መጽሐፍትን በኢትዮጵያ ለሚገኙ ሕጻናት ያደረሱ ሲሆን ከእነዚህ ውስጥ አንድ መቶ ሰባቱ በተለያዩ በጎ ፈቃደኞች የተጻፉ አዳዲስ ታሪኮች ናቸው። ሌላም ከእናቷ ጋር በመሆን ሁለት መጽሐፎችን የጻፈች ሲሆን በተወለደችበት ሀገር ያሉ ሕጻናትን መርዳት በመቻሏ በጣም ደስተኛ ናት። It makes me feel like super proud. The fact that like, no one can take it away from me and that I've given back to my birthplace means Look, so much. to was አንድ ጊዜ የልጆች ትምህርት ቤት ሄጄ አንዲት ማንበብ የምትወድ ልጅ ተዋወቅ። በአማርኛም በእንግሊዝኛም መጽሐፎቹን ስንብ ሳያት በጣም ትልቅ ኩራት ተሰማኝ። ሌላ መጽሐፎቹን ከመጻፏ በላይ የሚያስደስታት ግን እሷና እናቷ ኢትዮጵያ ውስጥ ትምህርት ማግኘት ላልቻሉና መጽሐፍትን እንደ ልብ ለማያገኙ ልጆች መጽሐፍት እንዲያገኙ መርዳታቸው ነው። ኢትዮጵያ ውስጥ ያሉ ህጻናት እኔ ያነበብኳቸውን መጽሐፎች ማንበብ እንዲችሉ እፈልጋለሁ። እንደ እኔ የመጓዝ ድል አግኝተው የተለያዩ ዓለሞችን እንዲያዩ ያዩትንም ነገር እንዲጽፉ እመኛለሁ። ሌላና እናቷ የሚያዘጋጇቸው መጽሐፎች በዋናነት ኢትዮጵያ ውስጥ ላሉ ህጻናት መማሪያ እንዲሆኑ የተዘጋጁ ቢሆንም ድርጅቱ ራሱን በገንዘብ እንዲያግዝና የመግዛት አቅም ያላቸው ሰዎችም ቢሆኑ መጽሐፎችን ለልጆቻቸው እንዲገዙ በአማዞን ድረ ገጽ አማካኝነት ለገበያ ይቀርባሉ። መጽሐፎቹ ህጻናትን ማንበብና መጽሐፍ እንዲችሉ ከማገዝ በተጨማሪ ስነ ምግባርና ባህልን የሚቀርጹ ታሪኮች እንዲይዙ ሆነው በበርካታ በጎ ፈቃደኛ ባለሙያዎች የተጻፉ እንደሆነ ኤልኖርት ገልጻለች። ይህንን ድርጅት ያቋቋምነው በትብብር መስራት እንደምንችል በማመን ነው። ኢትዮጵያ ውስጥ የሚሰራ ሌላ የእርዳታ ድርጅት መሆን አልፈልግም። ስለዚህ አብረው የሚሰሩ ብዙ አሉ። እንዲያውም አብረውን የሚሰሩ ሰዎች በጨመሩ ቁጥር ነው ስኬታችንን የምንለካው። ሁሉም ሰው እንዲሳተፍ እንፈልጋለን። ለምሳሌ ዊማ የሚባል ድርጅት የእኛን መጽሐፎች ወስዶ በጣም ገጠር በሆኑ የኢትዮጵያ ክፍሎች ውስጥ የሚገኙ ትምህርት ቤቶችና ላይብረሪዎች ያዳርስልናል። ያ በጣም ያስደስተናል። ስለዚህ ሌሎች በኢትዮጵያ ከኢትዮጵያም ውጪ የሚገኙ አርቲስቶች፣ ጸሐፊዎች የዚህ ፕሮጀክት አካል እንዲሆኑ እንፈልጋለን። መጽሐፍትን ከማዳረስ በተጨማሪ ሌላና እናቷ ሌላ በተወለደችበት በባህር ዳርና በጎንደር ከተማ ላይብረሪ በመክፈት ለተማሪዎች አገልግሎት ይሰጣሉ። ከእናቷ ጋር በምትሰራው በጎ ስራ ደስተኛ የሆነችው ሌላ ስታድግ ጸሐፊ መሆን ትፈልጋለች። ሳድግ ጸሐፊ መሆን ነው የምፈልገው። ደስ የሚል ስራ ነው። በቃ ድንገት መጻፊያ አንስቼ ስጽፍ የራሴን ዓለም እፈጥራለሁ። ያንን ማድረግ መቻሌ ልክ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል። ሌላና እናቷ ኤልኖር የሚወዱት አንድ የኢትዮጵያ አባባል አለ፣ ድር ቢያብር አንበሳ ያስር። ከተባበርን ኢትዮጵያ ውስጥ የተማሩ ህጻናትን ቁጥር ማሳደግ እንችላለን ብለው ያምናሉ። ከተለያዩ በጎ ፈቃደኞች ጋር በመተባበርም በዚህ ዓመት ብቻ ተጨማሪ አንድ መቶ ሺህ መጽሐፍትን ለኢትዮጵያ ህጻናት ለማዳረስ እቅድ አላቸው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቴክኖሎጂው መሰናዱ እናቀናለን። መሳፍንት አለበል ተፈጥሯዊና ታዳሽ የሆኑ የኃይል ምንጮች ላይ መሰረት ያደረጉ የቴክኖሎጂ ውጤቶችን ለተጠቃሚዎች በማቅረብ ላይ የሚገኝ ወጣት ነው። በአሁኑ ጊዜ በባህር ዳር ከተማ የሚኖረው መሳፍንት የሰራውን በፀሐይ ኃይል የሚሰራ የመስኖ ልማት ደጋፊ መሳሪያ የተመለከተው የእርሻና ገጠር ትብብር የቴክኒክ ማዕከል የተባለ ድርጅት ሸልሙታል። ተጨማሪ መሳሪያዎችንም ፈልስፏል። የዝንባሌውን መነሻ ቀድሞ ይነግርናል። ልጅ ያደኩበት ሀገር ክምር ድንጋይ ይባላል። የመብራት አቅርቦት አልነበረን እና በግል ጄኔሬተር እንጠቀም ነበረ። በግል ኤሌክትሪክ ማመንጫ በነዳጅ የሚሰራ ጄኔሬተር ስለነበረ የኤሌክትሪክ የማገኝበት ጊዜ በጣም አጭርና ውስን ነው። እኔ የሚያስፈልገኝ የኤሌክትሪክ ሽፋን ሰዓት ከፍተኛ ስለነበረ እሱን ችግሬን ለመቅረፍ የሞከርኳቸው ሙከራዎች ናቸው፣ ወደ ፈጠራው እንድገባ ያደረጉ። ሽልማትን ካስገኙልህ የፈጠራ ስራዎች እስቲ እንጀምርና ና፣ በስካሁኑ ጉዞህ ለተጠቃሚዎች ያደረስካቸው ግኝቶችን እስቲ በተወሰነ መንገዱ አስቃኘን። ምን አይነት ምን አይነት ነገሮችን ሰርተሃል? ጠቀሜታቸውስ ምንድን ነው? ጥሩ፣ ለተጠቃሚዎች ያደረስኳቸው ክልሉን ዳታ ማዕከል ፓወር ሳይቆራረጥ እንዳገኝ ማረግ ዩቲስ የማይቆራረጥ ሀይል በአንድ ቻርጅ እስከ አርባ ስምንት ሰዓትና እስከ ሰባ ስምንት ሰዓት የሚሆን ለዋናውም ለምክትል ዳታ ሴንተሩም ይሰራል። እስካሁን ከነበሩት ቴሶች ለየት የሚያደርገው በሰላሳ ደቂቃ ቻርጅ ውስጥ ሰባ ስምንት ሰዓት መስራት ማስቻሉ ነው። ከዛ ባሻገር መብራት በቀጥታ ሰዓት ጄኔሬተር አላቸው። ባካፕ ጄኔሬተር፣ ተጠባባቂ ጄኔሬተር አለ። ጄኔሬተሩ ውስጥ ሲነሳ ኢፒኤቹ ያለ ወ ስለሚሆን ጀነሬተር እና ኢፒኤቹ በኮምፒተር ቋንቋ ወይም በራሳቸው ቋንቋ በሚግባቡበት ተገናኝተው ፍክነት እንዳይኖር ያደርጋል። ከዛ ባሻገር ኤቲኤሶች አሉ። የአውቶማቲክ ትራንስፈርሽን ሲራት ሲጠፋ ጀነሬተር ከመልሶ ተመልሶ ወደ ስራው እንዲገባ የሚያደርግ ኤቲኤስ አለ። እሱ ለባህርዳር ዩኒቨርሲቲ ተገጥመዋል። ሶላሮች አሉ። በትንሽ የሶላር ፓናሎች ከፍተኛ ኤሌክትሪክ ማመንጠት እንዲችሉ ተደርጎ ለመኖሪያ ቤቶች ለሪጌሽን የተገጠሙ ሶላሮች አሉ። መሳፍንት፣ የበለጠ ለአድማጮች ግልጽ እንዲሆንልን አንተ የሰራሃቸው መሳሪያዎች ከፀሐይ ብርሃን የሚገኝን ኃይል በመቀየር የመደበኛ መብራት በማይኖርበት ጊዜ ምትክ የሚሆን ኃይል የሚያቀርቡ ናቸው ማለት ይቻላል። እሱንም ማለት እንችላለን። ከዛ ባሻገር ምንም አይነት መብራት የሌለበት ከመብራት ግንኙነት ውጭ የሆነ ቦታ ላይ ሀያ አራቱንም ሰዓት ሰባቱንም ቀን ኤሌክትሪክ እንዲያገኙ ማድረግ እንችላለን። መብራት ያለበት ቦታ ላይ ሶላር ፓነል ሳይኖር መስራት የሚችሉ ላይክ ጄኔሬተር ሆኖ መጠቀም እንችላለን። ለመስኖ ልማት የሚያገለግል ለውሃ ማጣሪያ ማገልገል የሚችሉ መሳሪያዎችንም እንደሰራህ ሰምቻለሁ። ስለ እነሱ እስቲ የተወሰነ ነገር ንገረን። ጥሩ፣ እነዚህ መሳሪያዎች ያለ ሰው እርዳታ የኢሪጌሽን ቴክኖሎጂን ወይም የውሃ ማጠጣት ስራውን የሚሰሩ ናቸው። አትክልት ለማድረግ የሚያስፈልገውን የውሃ መጠን በማለትነት የተገጠሙለት ማዳመጫዎች አሉ ወይም ሴንሰሮች እነሱ፣ አትክልቱ ለማደግ የሚያስፈልገውን የውሃ መጠን በማለት ነው አትክልቱ ተገቢውን የውሃ መጠን መስጠት የሚችሉ ቴክኖሎጂዎች ናቸው። ሶላር ኢሪጌሽን ቴክኖሎጂ ይባላል። አውቶማቲክ ሶላር ኢሪጌሽን ቴክኖሎጂ ይባላል። በተፈጥሮ የምናመርተውን ያክል ትክክለኝነት ማንያ ፐርሰንት በተመሳሰለ ሁኔታ እንድናመርት ያደርጋል። በአመት ከሶስት ጊዜ ማምረት እንድችለው ያደርጋቸዋል። ገበሬዎችን ውሃ ማጠጣት አይጠበቅባቸውም። እነሱ ምግብ ማብሰል ይችላሉ። ሶላሩን ተጠቅሞ ኤሌክትሪክ እንዲሁም የሳተላይት ዲሾችን አክሰስ ማድረግ ይችላሉ። መሳፍንት፣ እንግዲህ የአንድ የፈጠራ ስራ ወይም የአንድ ግኝት ውጤት የሚለካው ተጠቃሚዎች በሚሰጡት ምላሽ ልክ ነው። እንትን ስራዎች ለመጠቀም የሞከሩ አርሶ አደሮች የሰጡህ ምላሽ ምን ይመስላል የተጠቀሙ ሌሎች የአንተ ደንበኞችስ ምን አይነት ምላሽ ሰጡህ በእስካሁኑ ጉዞ በእስካሁኑ ጉዞ እንግዲህ በከፍተኛ ሁኔታ ተጠቃሚ የሆነው የክልሉ ሳይንስና ቴክኖሎጂ ነው እንዲሁም የክልሉ ርዕሰ መስተዳድር ድረ ብዙ ቴክኖሎጂ ይጠቀማሉ ቴክኖሎጂዎቹ አሁን ላይ ወደ ፋብሪካ ፓክተር እየተገነባ ነው በማስ ፕሮዳክሽን መመረጥ ካልቻለ ለገበሬዎች ተደራሽ አይሆንም። አፎር ደብል አይደለም። ፕራይሱ ገበሬዎች መግዛት የሚችሉት በዛ ልክ ሲሆን ስለዚህ ዋጋው ከፍተኛ ስለሆነ ከዋጋዎች ምንም አይነት ኮምፕሌን የለባቸው ወይም ተቃውሞ የለም። ዩቴሶቹ በተቃራኒ ሁኔታ የተገጠሙት ዩቴሶች አለም ላይ ካሉ ዩቴሶች አንደኛ፣ በ የተሻለ ሀይል ጊዜ መቆየት እድላቸው ከፍተኛ ነው። ሲቀጥል የሚገዙበት ዋጋ በጣም ዝቅተኛ ነው። የእኛ ቴክኖሎጂ የአረንጓዴ ኃይል ልማት የሚያበረታታል እና የምጩ ኃይል ምንጭ ያበረታታል። የምንሰራቸው ከኢዌስት ነው። ኢዌስት ማለት በሰለጠነው ዓለም ላይ አገልግሎታቸው የሚጠረሱ የኤሌክትሮኒክስ ማቴሪያሎች ናቸው። እነሱን በመሰብሰብ እነሱን ወደምንፈልገው ዓላማ በማዋል ነው ስራዎች የሚሰሩት። ከዛ አንጻር እንግዲህ እስካሁን ያለው ከሰዎች የመጣው አስተያየት በጣም ጥሩ ነው። ከመስሪያ ቤቶች ስሽል፣ ከትልልቅ መስሪያ ቤቶች የመጡ ጥሩጥሩ ሀሳቦች አሉ። የገጠሙህ መሰረታዊ ችግሮች ምንድን ነበሩ? እንዴት አድርገህ ስተወጣቸው? ሁሉም ሰው እንግዲህ ኢትዮጵያ ውስጥ ሲኖር የፋይናንሻል ችግር አለ፣ የመስሪያ ቦታ አለ፣ ፕሮጀክትህን ማሳመን ሌላ ትልቅ የራሱ ሳ ሲሆናል። እነዚህ ሁሉ ነገር ጠንካራ ሀሳብ ይዘህት ከተነታ ድረስ ጊዜን የሚወስዱ የሚያደክሙ፣ ግን የሚሳኩ ነገሮች ናቸው። የፍላጎት ክልት ትልቅ ከሆነ የምትደክመው ድካም ትልቅ ነው፣ ስኬትህ እሱም ትልቅ ይሆናል። በድካም ትልቅ ስትሰራ ሁል ጊዜ መሰናክል አለ። ካልሰራስ መሰናክል የለምና፣ ስራ ላይ የሚጠበቁ ነገሮች ናቸው ያጋጠሙ። ከዚ የተለየ ከባድ የምለው ቻለንጅ አላጋጠምም። በቀጣይ ጥቂት ዓመታት ውስጥ እነዚህ እነዚህ ነገሮች መስራት እፈልጋለሁ እነዚህ እነዚህ ነገሮችን ለተጠቃሚዎች ማቅረብ እፈልጋለሁ ብለህ ያስቀመጥካቸው ዝርዝር እቅዶች ካሉ ውስጥ የተወሰኑትን አጋራን። ጥሩ እንግዲህ እንደነገርኩት ፋብሪካ በግንባታ ላይ ነው ያለው እና ተወሰነ ክፍያ የገጠራማውን ክፍል ከመብራት ጋር ሳይገናኝ ይችላል ና ውሃ ፓምፕ ማንቀሳቀስ የሚችል የአውቶማቲክ ኢሪጌሽን መስራት የሚችል ና ምግብ ማብሰል የሚችሉበትን ሶላር ፓንል በጣም በዝቅተኛ ዋጋ ጊዜ ሂደት መክፈል በሚችሉበት ክፍያ እሱን አመሳክተን ለገበሬ ተደራሽ መሆን እንፈልጋለን። ከዚ ውጭ ሀገራችን ላይ ከፍተኛ የሆነ የሀይል መቆራረጥ አለ። እሱን ችግር መቅረፍ የሚችሉ ብዙ ፕሮጀክቶች አሉ። ኦልሬዲ ተጀምረውን ተግባራዊ እየተደረጉ ያለው ናቸው። ጊዜ ነው የሚጠብቁት። ከአንድ አመት በኋላ እንግዲህ እነዚህ ሁሉ ህልሞች እውን ይሆናሉ። የከተማ የውሃ ማጠጫ ቴክኖሎጂዎች አሉ፣ ድሮኖች አሉ። እነሱን ጨምሮ እንግዲህ ከአንድ አመት በኋላ ሙሉ ለሙሉ ምርት ላይ ይገባሉ። በጣም አመሰግናለሁ መሳፍንት። ቀሪው ዘመንህ ያሰብከው ሁሉ የሚሳካበት እንዲሆን እመኝልሃለሁ። መልካም ምሽት ይሁንልህ። አመሰግናለሁ። ሰላም ቀን ይሁንልህ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ። አሁን የዕለቱን ግሩም ሙዚቃ የምናዳምጥበት ሰዓት ላይ ደርሰናል። አንጋፋው አሊቢራና ወጣቱ አብርሃም በላይነህ ዳርም የለው ይሉናል። Sala zevrin Bin fikir kailut jisua Wa wa wa wa Wa wa wa wa Wa wa wa አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ዚቢን በመስለው ንጉሡ ታምሬ ደግሞ በድምፅና ምስል ምህንድስናው እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።